በትናንትናው ምሽት የተጀመረ ቅንብር ነው። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ሕይወት የጠፋበትን እና ብዙዎችን ያፈናቀለ ዘውግ ለይቶ የደረሰ ጥቃት ምንነት መንስኤና የፌዴራል መንግስቱን ሚና አስመልክቶ ትናንት የተጀመረ ውይይት ነው። ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና የፌዴራል መንግስቱ እኮ ጣልቃ ሊገባ ይገባዋል የሚል ጥሪ፣ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ሕገ መንግስታዊ አግባቦች ይዳስሳል። የዚህ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። አሉላ በትናንቱ ዝግጅት መጨረሻ ለሕግ ባለሙያው በሰነዘረው ጥያቄ ይሆናል የዛሬውን የሚጀምረው። የተወያዮቹን ማንነት ለማስታወስ ግን ራሳቸውን ያስተዋውቁና ከዚያ በኋላ ወደ ውይይቱ እናልፋለን። ስቢ አደ አስ አሊ ይባላል በሶማሌ ክልል የቀድሞ ፓርላማ አባል ነበርኩ አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝ ለመዳን ተነስቶ የተቋቋሙበት መድረክ አፍራ ጉባኤ ነኝ እኔ ዶክተር እስማኤል ኦዳህ ነው የሚባለው እዚ ኖርዝ አሜሪካ ነው የሚኖረው የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው። ሊቀመንበር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። ቀደም ብሎ ከቀረቡ ሐሳቦች ጋር ለማዛመድ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ በተደጋጋሚ ቅሬታዎች ይቀርቡ የነበረበትን የዜጎች መብት እየተረገጠ ነው በደሉንም አድራሺው የክልሉ አስተዳደር ነው የሚለውን አሁን በውይይቱ የሚሳተፉ ወገኖችም ቅሬታውን ከሚያሰሙት ውስጥ ናቸው። እንዲያውም ዘግይቷል። ቀደም ብለው ዶክተር እስማኤል እንዳቀረቡት በተጨባጭም እንደታየው አቤተ ክርስቲያናት ተቃጥለዋል። የዜጎች ህይወት ጠፍቷል። ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበት፣ የፌዴራል መንግስቱ በዚህ አይነት ሁኔታዎች ውስጥ ምንድን ነው ማድረግ ያለበት? በኢትዮጵያ ህገ መንግስት መሰረት የአንድ ክልል ነዋሪዎች ወይም ዜጎች ሁለት ክልላዎች አሏቸው። በመጀመሪያ ደረጃ የክልሉ ነዋሪዎች እንደመሆናቸው ክልሉ ህገ መንግስታዊ መብታቸውን የማስከበር ግዴታ አለበት። በሁለተኛ ደረጃ ደግሞ ፌዴራል መንግስቱ ለፌዴራል መንግስት የማንኛውም ኢትዮጵያዊ መብት መከበሩ ማረጋገጥ ስላለበት፣ የአንድ ክልል ነዋሪዎች ወይም ዜጎች መብት ሲጣስ ፌዴራል መንግስቱ መብቱን የማስከበር ግዴታ አለበት። አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? መጀመሪያ ህገ መንግስቱ በተግባር ሲታይ እንዴት ነው? ህጉ ምንድን ነው የሚለው አንድ የክልል መንግስት ክልል ውስጥ በሚኖሩ ዜጎች ላይ የሰብአዊ መብት ጥሰት ሲፈጽም ይህ የፌዴራል መንግስቱ ክልል ውስጥ የመግባት ህገ መንግስታዊ መብቱ የተጠበቀ ነው ይላል ሰው እኔ እንደሚገባኝ ህጉ በጣም ግልጽ ነው ያቀረብካቸው እንግዶችም እንዳሉት በጣም ከባድ የሰብአዊ መብት ጥሰት እንደነበረ ነው የሚያሳየው አሁን የፌዴራል መንግስቱ ለምንድነው ያልገባው በሰዓቱ ሁለት ነገር ማድረግ ይችል ነበር አንድ የክልሉ መንግስት እነዚህ ነገሮች እንዲያስቆም እና የዜጎች መብት እንዲከበር እንዲያደርግ ሞት ሞት ይችል ነበር። የክልሉ መንግስት ያ ማድረግ የማይችል መሆኑ ሲያይ ደግሞ ፌዴራል መንግስቱ በቀጥታ መግባት የሚችልበት ከዚህ በፊት የጠቃቀስ ናቸው የህግ አስቻይ አንቀጾች አሉ ህገ መንግስት ውስጥ ። ያ ለምን እንዳልተደረገ በጭራሽ የሚገባ ነገር አይደለም። ሌላው እስካሁን እስከ ዛሬ ማለት ነው የፌዴራል መንግስት ባለስልጣናት ለምን እስካሁን ይህን ጥያቄ መመለስ እንዳልቻሉ ምክንያቱም የኢትዮጵያ ህዝብ አሁንም በህግ የተሰጠ መብት አለ ነጻ ኢንፎርሜሽን የማግኘት መብት አለው። መንግስት የመንግስትነት ስራውን ሲሰራ ህዝቡን የማስታወቅ በየጊዜው የመንግስት ባለስልጣናት ምን እየሰሩ እንደሆነ በየቀኑ የማስረዳት ግዴታ አለበት ይላል አሁንም ህገ መንግስቱ ሶ ይህ የሶማሊያ ችግር ከተፈጠረ ጊዜ ጀምሮ እና መከላከያ ሰራዊት ከመግባቱና ገባ ከተባለ በኋላ ያለው ለምሳሌ ጄኔራሎች ቀርቦ ሲናገሩ ሰምቻለሁ። አሁን ያላየሁት ኢትዮጵያ ውስጥ ምንድን ነው አሁንም ያልተገለጸው ነገር ለምን ዘገየ? የፌዴራል መንግስት የሶማሌ ህዝብ በተደጋጋሚ እንደተነገረው ብዙ ጭፍጨፋ እንደደረሰበትና ብዙ አቤቱታ ቀርቦ አድማጭ እንዳጣ ነው እና የክልል መንግስቱ ችግሮችን መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም፣ ከምስክሮቹ እንደሰማ ነው። ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ስላላብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው። ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶቹ ደግሞ ለተጨማሪ ግጭት ነው የሚዳርጉት እና በጣም አደገኛ ክፍተት ይፈጠራል፣ አደገኛ ነው ብለዋል አቶ ሙሉጌታ። የመንግስትን ምላሽ የምናቀርብበትን ጥያቄያችን እንቀጥላለን። መልስ እንዳገኘንም እናስተናግዳለን። ወደ ዶክተር እስማኤል ልሻገር። ዶክተር እስማኤል በጊዜና በአፋጣኝ እርምጃ ባለመውሰዱ የተከሰተ ነው። እንዲህ ያለው ነገር እንዳይደርስ ጠይቀን ነበር ብለዋል። ቀደም ብለው የህግ ባለሙያው የሰጡትን ማስተያየት ተመልክተዋል። የፌዴራል መንግስቱ የዜጎችን መብት የማስከበር ኃላፊነት ያለበትን ያህል የክልሎችን ህጋዊ ህልውና ላለመጋፋት የሚደረገውን ጥንቃቄ ማስፈላጊነት አቶ ሙሉጌታ ገልጠዋል። ዶክተር እስማኤል ምን ይላሉ? ትክክል ነው። ግን ይሄንን ነገር ቅድም እንዳልኩት እኮ ይሄ ሁሉ አውሎ ንፋስ እዛ አካባቢ ከመድረሱ በፊት እዛ እኮ የነበረው ሁኔታ ትንሽ እንኳን ቅርታ አድርግልኝና ወደ ኋላ ብመለስ ልዩ ፖሊስ የሚባል ዛሬ የወንበዴዎች የወረበላዎች ገዳዩን የተፈጠረው እኮ ከዚህ በፊት የነበረው ስርዓት ምንድነው ያደረገው? የእኛን የሶማሌን ህዝብ ይሄ ሰውዬ በተለይ የዚህ አስር አመት እዛ ስልጣን ላይ የነበረ ጊዜ እንደፈለገ ነበር የሚገለው። እኛ ስንጮህ ማንንም አልሰማልም። ከዛ በኋላ ምንድነው ያደረጉት? ልዩ ፖሊስ የሚባል አደርጎ ህዝቡ ላይ በቃ ኢንግሬሽን የተደረገው። አሁን ቅድም እንዳልኩት አሁን እኮ የቀይሮ የፋኖ ሌላውን ነገር ሲነሳ ነው። አሁን ግን የምንጠይቀውን መሰለ የሆነ ሆኗል። አሁን ግን ከዚህ ለምትመጣው ለወደፊቱ ምን አይነት መፍትሄ ነው የሚያ? እኛ እንደሚመስለን መፍትሄው ምንድን ነው፣ እሱ አሁንም የእሱ አይነት ነው ነጸብራቅ እዛ ላይ ማስቀመጡ ሳይሆን ትክክለኛው እስከ ቱ ታውዘንድ ሀያ ላይ የሚመጣውን ኤሌክሽን ሌሎቹ እድል እንዲሰጣቸውና የተለያየ ዛ ያሉት ፓርቲዎች ይሄ በጎሳ አዘል ሳይሆን የኤትኒክ ፖሊቲክስ ሳይሆን እሱ እንደሚያስፈራራው አርቲክል ቲርቲ ናይን ቆርጣለሁ ምናምን ሳይሆን ከዛ የወጣ ይነው ትክክለኛውን ኢትዮጵያዊነት እዛ የሚንጸባረቅበት እድል ለህዝቡ ቢሰጥ መልካም። ይሄ ነው አቤቱታችን። መልካም። ቀጣዩ መፍትሄ ምንድን ነው? በዝርዝር እንሄድበታለን። አቶ እስራኤል እንዳለው እሺ፣ አቶ አሊ የሶማሌ ክልል የመጨረሻ አስርት ዓመታት ወይ ስምንት ዓመታት የነበረው ችግር ኢትዮጵያ ውስጥ ያለው ሰው ሁሉም ያውቃል። ይህንን ደግሞ ችግሩ ከየት ነው ስንጠይቅ ሀራር የነበረው ጀነራሎች ነው ዋናው። አዚ አመጣቱ መጀመሪያ የሶማሌ ህዝብ ሳይሆን ከጀነራሎች ነው። መልካም ነው የመጣዋል መልካም ግምታዊ አስተያየቶችን ላለመውሰድ ይልቁንም ደግሞ ተጠያቂዎቹ በአግባቡ መልስ እንዲሰጡ መንግስትን በዚህ ጉዳይ ላይ በግልጽ እና በተጨባጭ የሚሰጠውን መልስ ለማካተት እንሞክራለን። አቶ አሊ አፊ አሊ፣ ዶክተር እስማኤል ኢብራሂም፣ አቶ ሙልጌታ አረጋዊ፣ አቶ ደምሰው በንቲ፣ ውይይቱ ይቀጥላል። ለጊዜያቸው አመሰግናለሁ። እግዜር ስጥ ላሁነው። እኛም እናመሰግናለን።